አገርኛ ሪፖርት፣ ኢትዮጵያ በከፍተኛ ደረጃ የምግብ ሸቀጦች የዋጋ ግሽበት ከታየባቸው አምስት የአፍሪካ ሀገራት ውስጥ ተካተተች። ኢትዮጵያን ጨምሮ አምስት የአፍሪካ ሀገራት የምግብ ሸቀጦች ዋጋ ግሽበት በከፍተኛ ደረጃ የጨመረባቸው መሆኑን የተባበሩት መንግስታት ድርጅት ባወጣው አዲስ ሪፖርት አስታውቋል። እንደ አውሮፓውያኑ አቆጣጠር በ2024 ከፍተኛ የምግብ የሸቀጦች ዋጋ ግሽበት ከተከሰተባቸው የአፍሪካ ሀገራት መካከል ዚምባብዌ፣ ሴራሊዮን፣ ማላዊ፣ ናይጄሪያ እና ኢትዮጵያ ከአንድ 1 እስከ አምስተኛ ባለው ደረጃ ውስጥ ተቀምጠዋል። በተቋሙ ጥናት መሠረት በኢትዮጵያ የምግብ ሸቀጦች ግሽበት 29.4 ደርሷል። በአብዛኛዎቹ ከሳራ በታች ባሉ የአፍሪካ ሀገራት የዋጋ ግሽበቱ በአመዛኙ የቀነሰ መሆኑን ጥናቱ አክሎ ገልጿል። በተቃራኒው በየዓመቱ ባለ ሁለት አሃዝ የምግብ ሸቀጦች የዋጋ ግሽበት በኢትዮጵያ፣ ማላዊ፣ ናይጄሪያ፣ ሴራሊዮን እና ዚምባብዌ መታየቱን አመላክቷል። በደረጃ ሰንጠረዡ ጋና፣ አንጎላ፣ ብሩንዲ፣ ጋምቢያ እና ጊኒ ከስድስተኛ እስከ አስረኛ ደረጃዎች ላይ ተገኝተዋል። ኢትዮጵያ ጾታዊ ጥቃት ፈጻሚዎች ከስራና ከማህበራዊ ግልጋሎቶች እንዲገለሉ የሚያደርግ ምዝገባ ልትጀምር መሆኑ ተገለጸም። የኢትዮጵያ መንግስት ጾታዊ ጥቃት ፈጻሚዎች ከስራና ከማህበራዊ ግልጋሎቶች እንዲገለሉ የሚያደርግ ምዝገባ ሊጀምር መሆኑን የሴቶችና ማህበራዊ ጉዳይ ሚኒስቴርን ዋቢ በማድረግ ቢቢሲ ዘግቧል። ምዝገባው ጾታን መሠረት አድርገው የሚፈጸሙ ጥቃቶችን ለመከላከልና ለመቀነስ ያለመ ነው የተባለ ሲሆን በተለይ ወሲባዊ ጥቃቶች ላይ ትኩረት እንደሚያደርግ ተነግሯል። የኢትዮጵያ ብሔራዊ ባንክ በኢትዮጵያ ውስጥ የሚገኙ ባንኮችን ትልቅ ወይም ላርጅ፣ ሚዲየም፣ መካከለኛና ስሞል ወይም አነስተኛ በሚል ደረጃ መደበም። በዚህም መሰረት በትልቅ ወይም ላርጅ ምድብ ውስጥ የተካተተው የኢትዮጵያ ንግድ ባንክ ብቻ ሲሆን የባንክ ዘርፉ ካካበተው ጠቅላላ ሀብት ውስጥ 49.5 በመቶ እንዲሁም በዘርፉ ከተከማቸው ተቀማጭ ገንዘብ ውስጥ 48.7 በመቶ በመያዝ ላርጅ ወይም ትልቅ በሚለው ምድብ ውስጥ ለብቻው ተቀም በመካከለኛ ወይም ሚዲየም ምድብ ውስጥ የተቃለሉት ባንኮች ደግሞ አዋሽ ባንክ፣ አቢሲኒያ ባንክ፣ ዳሽን ባንክ፣ ኦሮሚያ የህብረት ስራ ባንክ እና ህብረት ባንክ ሲሆኑ ባንኮቹ የባንኩ ዘርፍ ካካበተው ጠቅላላ ሀብት ውስጥ በድምሩ 28 ፐርሰንት እንዲሁም በዘርፉ ከተከማቸው ተቀማጭ ገንዘብ ውስጥ ደግሞ 29.4 በመቶውን በመያዛቸው በዚህ ምድብ ውስጥ መካተታቸው ተገልጿል። በአነስተኛ ምድብ የተካተቱት የተቀሩት ባንኮች ደግሞ 24 ሲሆኑ የባንክ ዘርፉ ካካበተው ጠቅላላ ሀብት ውስጥ 22.5 በመቶ እንዲሁም በዘርፉ ከተከማቸው ተቀማጭ ገንዘብ ውስጥ 21.9 በመቶ በመያዝ በዚህ ምድብ ውስጥ ተካተዋል። የባንኮቹ ሀብትና ተቀማጭ ገንዘብ ምጣኔ የተሰላው እንደ አውሮፓውያኑ ዘመን አቆጣጠር ጁን 30 ቀን 2023 ዓም በየባንኮቹ የሀብትና የኪሳራ መግለጫ ወይም ባላንስ ሺት ላይ በተደረገ ሪፖርት መሆኑን የብሔራዊ ባንክ መረጃ ያሳያል። ኬንያ በኢትዮጵያና በሶማሊያ መካከል ያለውን ውጥረት ለማርገብ የሚረዳ ቀጠናዊ የባህር ስምምነት ሀሳብ አቀረበች። ኬንያ በኢትዮጵያና በሶማሊያ መካከል ያለውን ውጥረት ያረግባል ያለችውን ቀጠናዊ የባህር ላይ ስምምነት ሀሳቧን ያቀረበችው ከሰሞኑ መሆኑን ሮይተርስ ዘግቧል። ኬንያ ከጅቡቲና ከምስራቅ አፍሪካ የልማት በይነመንግስታት ድርጅት ኢጋድ ጋር በመመካከር ያቀረበችው ይህ ስምምነት ወደብ የሌላቸው ሀገራት በንግድ እንዴት ወደብ መጠቀም እንደሚችሉ የሚገዛ መሆኑን የውጭ ጉዳይ ዋና ጸሐፊ ኮሪር ሲንግ አዊ ለሮይተርስ መናገራቸው ተገልጿል። የቀጠናው ሀገራትን የሚያገናኘው ኢጋድ የባህር ሀብትን ለመጋራት የሚያስችል ስምምነት መፍጠር እንደሚቻልም የኬንያው የውጭ ጉዳይ ሚኒስትር ተናግረዋል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በቅርቡ ከኬንያቻቸው ዊልያም ሩቶ ጋር በኬንያ ዋና ከተማ ናይሮቢ ለውዝግቡ ዲፕሎማሲያዊ መፍትሄ ለማምጣት በሚደረገው ጥረት ላይ መወያየታቸውም ተገልጿል። በውይይቱ መ መጨረሻም ቀጠናው የተረጋጋ እንዲሆን ለማድረግ ከሁሉም አካላት ጋር መገናኘታችንን እንቀጥላለን ሲሉ ሲንጎይ መናገራቸውን ሮይተርስ አክሎ ገልጿል። የናይሮቢ መፍትሄ ተቀባይነት ካገኘ ኢትዮጵያ የተረጋጋና ተገማች የባህር ሀብት ተደራሽነትን ስለሚሰጥ የንግድ ስራዋን ያለምንም እንቅፋት እንድትፈጽምና የሶማሊያን ግዛት አንድነት እንደምታከብርም ገልጸዋል። መንግስት የውጭ ባለሀብቶች በአገር ውስጥ የጅምላ ችርቻሮ ንግድ እንዲሰማሩ የሚፈቅድ የሕግ ማዕቀፍ አጠናቆ ወደ ተግባር ሊገባ መሆኑ ተገለጸ። መመሪያው የውጭ ባለሀብቶችም ሆኑ ኩባንያዎች ከነዳጅና ማዳበሪያ ውጭ በኢትዮጵያ ውስጥ በጅምላ ንግድ ላይ እንዲሰማሩ ይፈቅዳል። በችርቻረው ንግድ የሚሰማሩ የውጭ ባለሀብቶች ሀብቶች በሦስት ዓመታት ውስጥ ትልልቅ የገበያ ማዕከላትን ለመገንባት ግዴታ ውስጥ መግባትና ፈቃድ ለማግኘትም ቢያንስ ሁለቱን የገበያ ማዕከላት መክፈት እንዳለባቸው በመመሪያው ተገልጿል ተብሏል። መንግስት ይህን እርምጃ የወሰደው ዓለም አቀፍ አበዳሪዎች ለአገሪቱ ድጋፍ እንዲያደርጉ ማሰብ ሊሆን እንደሚችል ዋዜማ ምንጮቹን ጠቅሶ ዘግቧል።